ማህበራዊ ሚዲያ እንደገና በምክር ቤቱ ትኩረት ስር ወድቋል። የዚህ ዓመቱ የምክር ቤቱ የሥራ ዘመን ሊጠናቀቅ ጥቂት ቀናት ሲቀሩት በሕግ መወሰኛው ምክር ቤት የሪፐብሊካንና የዲሞክራቲክ ፓርቲ አባላት የተወካዮች ምክር ቤት የልጆችን የኢንተርኔት ደህንነት ሕግ እንዲያጸድቅ እየጠየቁ ነው። ሴኔተር ማርሻ ብላክበርን ሪፐብሊካን in the physical space that protect children from the harm of ህጻናትም ከአልኮል፣ ከትንባሆ፣ ከጠመንጃ ጉዳት፣ ከኢንተርኔት ማስፈራሪያ ጥቃት የሚከላከሉ ለጾታዊ ብዝበዛ ወይም ደግሞ ለወሲባዊ ምስሎች እንዳይጋለጡ የሚከላከሉ አካላዊ ደህንነትን የሚያስጠብቁ ህጎች አሉ። በምናባዊው የኢንተርኔት ዓለም ግን እነዚህ ህጎች የሉንም። ብላክበርን እንደ ኤሮፓ አቆጣጠር ከ1998 ጀምሮ ለአካለ መጠን ላልደረሱ ልጆች የኢንተርኔት ላይ ጥበቃን የሚሰጠውን የመጀመሪያውን ሕግ በተባባሪነት ያረቀቁ ናቸው። ሪፐብሊካኑ የምክር ቤቱ አፈ ጉባኤ ማይክ ጆንሰን ግን ድንጋጌው የመናገር ነጻነትን ይገድባል የሚል ስጋት እንዳሳሰባቸው ይናገራሉ። በእርግጠኝነት ሁላችንም መቶ በመቶ ከጀርባ ያለውን መርህ የንግግር ነጻነትን የሚቆጣጠር እርምጃ ላይ የሚሰራ ስራ በትክክል መሰራት አለበት። ከመጠን ያለፈ ሊሆን አይገባም። የመንግስትን ስልጣን ለመገደብ የሚፈልጉ ወግ አጥባቂ ቡድኖች በዚህ ይስማማሉ። ሪቻርድ ማኒንግ አሜሪካውያን ለተገደበ የመንግስት ስልጣን የተባለው ድርጅት ፕሬዚደንት ናቸው። የመንግስት ባለስልጣናት ፍትሐዊ በሆነ መንገድ ይዳኛሉ ብዬ አላምንም። ምክንያቱም እነሱ በስሪት ለፖለቲካ ዓላማ የሚሰሩ የፖለቲካ ሰዎች ናቸው። የፖለቲካ ሰዎች ንግግርን የጥቃት መሳሪያ ሲያደርጉት ምን እንደሚከሰት አይተናል። ያ አደገኛ ነው። እዚያው መገታት አለበት። ይህንን ለማስፈጸም ሌላ የተሻለ መንገድ ማምጣትና አንዳንድ ተጨማሪ የጥበቃ መንገዶችን መፍጠር አለብን። ህጉን በማርቀቅ የተባበሩት የዲሞክራቲክ ፓርቲው ሴኔተር ሪቻርድ ብሎሜንተል በዚህ ወር መጀመሪያ ላይ እንደተናገሩት የማህበራዊ ሚዲያ መድረክ ኤክስ ባለቤቱ ኢላን መስክ በረቂቅ ህግ ዙሪያ ያሉ ስጋቶችን ለመፍታት ከሕግ አውጪዎች ጋር መስራታቸውን ተናግረዋል። ሴኔተር ሪቻርድ ብሎሜንተል ዲሞክራት There's no censorship in this bill. There's no content moderation. <laughs> አማራጭ መተግበሪያዎችን የመስጠት ጉዳይ ነው። የቴክኖሎጂ ኩባንያዎች ሜታና ጉግል የሕግ ረቂቁን ይቃወማሉ። ተመራጩ ፕሬዚደንት ዶናልድ ትረምፕ በጉዳዩ ላይ አስተያየት አልሰጡም። ልጃቸው ዶናልድ ትረምፕ ጁኒየር የንግግር ነጻነትና የልጆቻችንን ደህንነት ሁለቱንም በአንድ ጊዜ መጠበቅ እንችላለን ሲሉ በማህበራዊ ሚዲያ ኤክስ ላይ ባሰፈሩት ጽሑፍ ገልጸዋል። የቀረበው የሕግ ረቂቅ በተግባር ሊሰራ አይችልም ይላሉ ማኒንግ ሪቻርድ ማኒንግ አሜሪካውያን ለተገደበ የመንግስት ስልጣን ድርጅት ፕሬዚደንት፣ የክፍለ ግዛቶቹ አቃቢያን ህግ በፌዴራል የንግድ ኮሚሽን የወጡትን ማናቸውም ደንቦች የመውሰድ እድሉ ይኖራቸዋል። በየክፍለ ግዛቶቻቸው የንግግር ነጻነትን እነዚህን ደንቦች መሰረት አድርገው ለመወሰን ይችላሉ። መጨረሻ ላይ በ50 ክፍለ ግዛቶች 50 የተለያዩ ኢንተርኔቶች ይኖራሉ ማለት ነው። ቀደም ሲል የነበረው የህግ ረቂቅ በህግ መወሰኛው ምክር ቤት 91 ለ3 በሆነ ድምፅ አልፈዋል። የህግ ረቂቁ ደጋፊዎች ምክር ቤቱ ዓመቱ ከመጠናቀቁ በፊት ድምፅ እንዲሰጥበት እያበረታቱ ነው።